ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ማክሰኞ ነሐሴ 22 2010 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልን እኔም አዲሱ አበበ ነን። ይህ ሁሉ ሰው የሚደግምበት አንድ ዓላማ አለሁ። ኢትዮጵያዊነት አንድነት፣ ፍቅር ከፍ እንዲል እንፈልጋለን። ኢትዮጵያዊነት እንዲያብብ እንፈልጋለን። ከዚህ በፊት የነበረው የመጠላላት የመጠራጠር ስሜት እንዲጠፋና ኢትዮጵያውያን እጅ ለእጅ ተያይዘን የሀገራችንን ዕጣ ፋንታ ወደፊት እንድናሻግር እንፈልጋለንና አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። የሰማችኋቸው ዘገባውን በአብይ ርዕስ ይዘናል። አርዕስተ ዜናውን አዲሱ ያሰማናል። የጀርመኗ ቻንስለር አንጌላ መርክል ጠቅላይ ሚኒስትር አብይ በአጭር ጊዜ ያሳዩትን የፖለቲካና የኢኮኖሚ ማሻሻያ አደነቁ። ኤርትራ የነበረው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ኢትዮጵያ ገብቶ ሰላማዊ ትግልን ለማድረግ ተስማማ። ሪክ ማቻር ቀደም ብሎ የተፈረመ የሰላም ስምምነት ላይ አልፈርምም ማለታቸው ተሰማ። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በመንግሥት መገናኛ ብዙሀን ዘገባ መሠረት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከጀርመኗ መሪ አንጌላ መርክል ጋር ተወያይተዋል። የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ አቶ ፍጹም አረጋ እንዳስታወቁት ጠቅላይ ሚኒስትሩ በአጭር ጊዜ ውስጥ እየካሄዱ ያሉትን የፖለቲካና የኢኮኖሚ ማሻሻያ ስራዎች መርክል አድናቆት ገልጠውላቸዋል። በተለይም ከኤርትራ ጋር ለተፈጠረው ሰላም አድናቆታቸውን በመግለጥ እንኳን ደስ ያሉትም ብለዋቸዋል። ጠቅላይ ሚኒስትር አብይ በጥቅምት ወር መጨረሻ ላይ ጀርመን ተገኝተው በአፍሪካና በአውሮፓ ጉዳዮች ላይ እንዲመክሩ አንጌላ መርክል የጋበዟቸው ሲሆን ጠቅላይ ሚኒስትሩም ግብዣውን መቀበላቸውን አረጋግጠዋል። በኢትዮጵያ የብሔራዊ መረጃና ደህንነት ኤጀንሲ ዋና ዳይሬክተር በጀነራል አደም መሐመድ የተመራ ሁለት አባላትን የያዘ የኢትዮጵያ ልዑካን ቡድንና ኤርትራ የሚገኘው የትግራይ ህዝብ ዲሞክራሲያዊ ንቅናቄ የበላይ አመራር አባላት ዛሬ አስመራ ላይ ተገናኝተው ተወያይተዋል። በዚህም የትግራይ ህዝብ ዲሞክራሲያዊ ንቅናቄ አባሎች የትጥቅ ትግላቸውን አቁመውና ወደ ሀገር ገብተው የለውጡ አካል በመሆን በሰላማዊና በዲሞክራሲያዊ መንገድ ትግላቸውን እንደሚቀጥሉ መስማማታቸውን አስመራ ያለው ሪፖርተራችን ብርሃነ በረሃ ዘግቦልናል። ዝርዝር ካለን በምሽቱ ዘገባችንን እንመለሳለን። የደቡብ ሱዳን ሽምቅ ታዋጊዎች መሪ ሪቅ ማቻርና ሌሎች የተቃዋሚ ፓርቲ መሪዎች ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት የታቀደውን የሰላም ስምምነት አንፈርምም ማለታቸው ተሰማ። ማቻርና ፕሬዚዳንት ሳልቫኪር ባለፈው ወር ካርቱም ላይ የተኩስ አቁም ውልና የስልጣን ክፍፍል ስምምነት መፈራረማቸው አይዘነጋም። አንድ የልዑካን ቡድን አባል ትናንት ሰኞ ውይይት ላይ እንደተናገረው ጉዳዩ ለኢጋድ መሪዎች ተላልፏል። ሀገራቸው ከዩናይትድ ስቴትስ ጋር የጋራ ንግድን ለማሳደግና የአሜሪካውያንን መዋዕለ ነዋይ አፍሳሾች ለመሳብ እንደምትፈልግ የኬንያ ፕሬዚደንት ሁሩ ኬንያ ታስታውቀዋል። ፕሬዚደንት ዶናልድ ትራምፕ ትናንት የኬንያውን መሪ በዋይት ሃውስ ቤተ መንግሥት ተቀብለው በንግድና በጸጥታ ጥበቃ ጉዳዮች ላይ ያተኮሩ ውይይቶችን አካሂደዋል። ሁለቱ መሪዎች ከመነጋገራቸው አስቀድሞ ፕሬዚደንት ኡሁሩ ለአሜሪካ ድምፅ በሰጡት ቃለ ምልልስ ሀገራቸው ሙስናን በመዋጋትና ለባዕዳን መዋዕለ ነዋይ አፍሳሾች የሚያስፈልገውን የጸጥታ ጥበቃ በማጠናከር ላይ መሆኗን አስረድተዋል። የኬንያ ፕሬዝደንት በኢትዮጵያ በደቡብ ሱዳንና በሶማሊያ መረጋጋት እንዲፈጠር እንዲጠናከር ጥረቶች መደረጋቸውንም አስረድተዋል። ዝርዝር ዘገባ ይኖረናል። በመጽሔት አድማጮች ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በእንግሊዝኛዋ ምህፃረ ቃል ናፍታ በሚባለው የሰሜን አሜሪካ ነፃ የንግድ ስምምነት ላይ በፕሬዚደንት ዶናልድ ትራምፕ አገላለጥ ካናዳ ያላት አቋም ከምንም ነገር የማይገጥም ነው በሚል ዩናይትድ ስቴትስና ሜክሲኮ ብቻ ካናዳን ያገለለ ስምምነት መፈራረማቸው ተነገረ። ስምምነቱ አሁን ትራምፕ ትናንት ሰኞ እንደገለጡት የዩናይትድ ስቴትስና የሜክሲኮ የንግድ ስምምነት ተብሎ እንደሚጠራም ታውቋል። ከእንግዲህ ናፍታ የሚለውን ስም እናስቀይራለን ያሉት ትራምፕ ምክንያታቸውን ሲገልጡ ይህ ስም ዩናይትድ ስቴትስን በእጅጉ ጎርቷታል ብለዋል። ትራምፕ አክለውም ይህ ቀን ለንግድ ሥራ ትልቅ ነገር ነው፣ ይህ ስምምነትም ለአገሮቻችን ትልቅ ቦታ አለው ሲሉም ተናግረዋል። የሜክሲኮ መሪ ኤንሪክ ፔና ኔቶ እና የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ኦቫል ቢሮ በስልክ በተነጋገሩበት ወቅት የተጋበዙ ጋዜጠኞች እንደነበሩም ታውቋል። ይህ የ24 ዓመት ዕድሜ ያለው የሦስት አገሮች የንግድ ስምምነት በትራምፕ አገላለጥ ከእንግዲህ የሞተ ነገር ነው። የሜክሲኮ መሪ በበኩላቸው ናፍታን በአዲስ መልክ ለማዋቀር እና ለማሻሻል ተስፋቸውን ሲገልጡ ተሰምተዋል። ፓኪስታን ከዩናይትድ ስቴትስ ጋር ወደፊት በምታደርገው ውይይት በሁለቱ ሀገሮች መካከል ሻክሮ የቆየውን ግንኙነት ለማለሳለስ እንደምትጥር አስታውቃለች። ቀደም ብሎ በፓኪስታኑ ጠቅላይ ሚኒስትር ኢምራን ኻን እና በዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ መካከል የተካሄደው የስልኩ ውይይት በአሉታዊነት ታይቶ እንደነበርም ተገልጧል። የፓኪስታኑ የውጭ ጉዳይ ሚኒስትር ሻህ መህሙድ ቀረሺ ለፓርላማው የሕግ መወሰኛ ምክር ቤት በተናገሩት ቃል ፖምፔዮ ለጠቅላይ ሚኒስትር ኻን በደወሉበት ወቅት ፓኪስታን ውስጥ ነውጠኞች ብለው የጠሯቸው አካላት ስለሚያካሄዱት ወታደራዊ ዘመቻ የተነሳ ነጥብ አልነበረም ብለዋል። ባለፈው ሐሙስ በሁለቱ መካከል ስለተካሄደው የስልክ ውይይት ዋሽንግተን የነበራት መረዳት ትክክል አልነበረም ብለዋል። ጠቅላይ ሚኒስትሩ ለምክር ቤት አባሎቻቸው በመጨረሻም ኮሎምቢያ በእስር የነበሩ 14 የፈረሰው የአገሪቱ ተቃዋሚ ፓርቲ አባላትን ፈታለች። ይህም ጠቅላይ ሚኒስትሩ ሁንሼን ለ30 ዓመታት የሙጥኝ ብለው የያዙትን ስልጣን ለማስቀጠል የሚያስችል አወዛጋቢ የተባለ ምርጫ በሚካሄድበት ወቅት መሆኑ ነው። እንደ አውሮፓ አቆጣጠር በ2014 በነበረውና በዋና ከተማ ውስጥ አመፅ በቀሰቀሰው ሰልፍ ተሳትፋቸዋል ተብለው የታሰሩት እነዚህ የተቃዋሚ ፓርቲ አባላት ካምቦዲያው ንጉሥ ይቅርታ ከተደረገላቸው በኋላ ነው ከፍኖምፔኑ ፕሬሳር እስር ቤት በዛሬው ቀን የተለቀቁት። እስረኞቹ ከሰባት እስከ ሃያ ዓመት ተፈርዶባቸው እንደነበር አሁን የተለቀቁትም የይቅርታ መጠየቃ ደብዳቤ ከጻፉ በኋላ እንደሆነም ታውቋል። ለሰዓቱ ያለን አጥር ያለም ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ነሐሴ 22 2010 ዓ.ም ምሽት ፕሮግራም ነው። የኢትዮጵያ የአየር ትራፊክ ተቆጣጣሪ ባለሙያዎች አድማ እንደቀጠለ ነው። የኢትዮጵያ ሲቪል አቪየሽን ባለሥልጣን ዋና ሥራ አስኪያጅ ኮሎኔል ወሰን ለሁነኛውን ሁነኛውን ይዘናቸዋል። አብራችሁን ቆዩ። ከመጪው የብአዴን ጉባኤስ ምን ይጠበቃል? እውነተኛ የአማራ ሕዝብ ወኪልና ድርጅት ነው ይመጣል ተብሎ ይጠበቃል። እስካሁን የነበሩበትን ችግሮች ከሕዝቡ ጋር ያለያዩትን ጉዳዮች ለይቶ በማውጣት ከህዝቡ ጋር ለመታረቅ የሚችልበት መድረክ ይሆናል ብዬ ገምታለሁ። ይህንን እድል እንደማያስመልጠው ተስፋ እናደርጋለን። ህዝቡም የሚጠብቀው በዚህ ልክ ነው። የምሁራን አስተያየቶችን ከባህር ዳር ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአርቲስት ታማኝ በየነ አቀባበል የኢትዮጵያውያን አንድነት ማብሰሪያ ምልክት እንደሚሆን አዲስ አበባ የሚገኘው የአቀባበሉ ኮሚቴ አስታውቋል። መለስካቸዋማ ዘግቦል። የአርቲስት አክቲቪስትና የሰብአዊ መብት ተሟጋች መሆኑ የተገለጸው የታማኝ በየነ አቀባበል ኮሚቴ ዛሬ በኢትዮጵያ ሆቴል በሰጠው ጋዜጣዊ መግለጫ አርቲስቱ ቅዳሜ ነሐሴ ሃያ ስድስት ቀን 2010 ዓ ም ረፋዱ ላይ አዲስ አበባ እንደሚገባ አስታውቋል። የኮሚቴው ጸሐፊ አቶ ይድነቃቸው ከበደ መርሃ ግብሩ እንዳስታወቁት ከሆነ ታማኝ በየነ ወደ ሀገሩ መመለሱን ምክንያት በማድረግ የሁለት ቀን ልዩ ዝግጅቶች እንዳሉ አመልክተው የአርቲስቱን ሙሉ ማንነት ዘርዘር አድርገው አስታውቀዋል። ለረጅም ዓመታት አንድነትን፣ ፍቅርን፣ መቻቻልና መተሳሰብን ሲሰብክ የኖረ አንድ ስ አንድ ኢትዮጵያ የሚል አቋም ያለውና ብሔር፣ ሃይማኖት ሳይለይ ለኢትዮጵያ የታገለ በውዝዋዜ፣ በትወና በድምፃዊነት በዳንስ አሰልጣኝነት የተለያዩ ሙዚቃ መሳሪያዎችን በመጫወት በድንቅ መድረክ መሪነትና ኮሜዲያንነት የብዙ ተስጦ ባለቤት የሆነው ተወዳጁ ታማኝ በየነ ነሐሴ 26 ቀን 2010 ዓ ም ወደ እናት ሀገሩ ይመጣል። ከታማኝ በየነ ጋር በቅርብ አብረው የሰሩ ድምፃውያን ጸጋ ይሸቱ፣ አረጋኝ ወራሽና ሌሎችም በአርቲስት ታማኝ በየነ ወደ ሀገር መመለስ የተሰማቸውን ተናግረዋል። ብርጋዴር ጄኔራል ካሳይ ጨመዳም አርቲስቱ በየበረሃው እየሄደ የቀድሞውን ሰራዊት እንዴት ባለ መንገድ መንፈሱን ይገነባ እንደነበረ አስታውሰዋል። ሌላው የአቀባበል ኮሚቴው አባል በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ነቢዩ ባዩ በበኩላቸው ይህንን ብለው ነበረ፣ የታማኝ በየነ ወደ ኢትዮጵያ መምጣት አንድ ነገርን ሳናሰምር ሳናነሳ ማለፍ አንፈልግም። ይኸውም ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደ አሜሪካ ተጉዘው ግንቡን እናፍርስ፣ ድልድዩን እንገንባ የሚል መርሃ ግብር ይዘው ነው የሄዱት። ታስታውሱ እንደሆነ የዛ ግንብ መፍረስ የምናበስረው ከታማኝ ጋር በመተቃቀፍ ነው የሚል ንግግር ተናግረው ነበር። ድልድዩም መገንባቱን ጀምረዋል ብለው ነበር። የታማኝ ወደ ኢትዮጵያ መምጣት ደግሞ የዛ ድልድይ መጠናከርን ያመለክታል ብለን እናምናለን። የአቀባበል ስነ ስርዓቱም ሆነ ተከትለው የሚከናወኑት መሰናሪዎች ሁሉ አንድ ግለሰብ ከመቀበል በላይ ነው ያሉት ደግሞ የሰማያዊ ፓርቲ ሊቀመንበር እና የኮሚቴው አባል አቶ የሸዋስ አሰፋ ናቸው። እንግዲህ ይሄ ሁሉ ሰው የሚደግምበት አንድ ዓላማ አለሁ። ኢትዮጵያዊነት፣ አንድነት፣ ፍቅር ከፍ እንዲል እንፈልጋለን። ኢትዮጵያዊነት እንዲያብብ እንፈልጋለን። ከዚህ በፊት የነበረው የመጠላላት የመጠራጠር ስሜት እንዲጠፋና ኢትዮጵያውያን እጅ ለእጅ ተያይዘን የሀገራችንን እጣ ፋንታ ወደፊት እንድናሻግር እንፈልጋለን እና ግለሰብ ከመቀበል በላይ ነው። ድርጅት ከመቀበል በላይ ነው። ይሄ ስራ ለሀገር በማሰብ ነው የሚደረገው። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከያዙ በኋላ በውጭ ለሚገኙ ተቃዋሚ የፖለቲካ ፓርቲዎችና ግለሰቦች በይቅርታ በአንድነትና በፍቅር መንፈስ ወደ አገራቸው እንዲመለሱ ጥሪ ካደረጉ ወዲህ አብዛኞቹ ዕውቅ ተቃዋሚ የፖለቲካ ድርጅቶች አመራር አባላት መመለሳቸው ይታወቃል። በዛሬው ዕለት ደግሞ በመድረክ ተዋናይነቷና በግጥም ጸሐፊነቷ በእጅጉ የተመሰገነችው አርቲስት ዓለም ፀሐይ ወዳጆ ከረዥም ዓመታት ስደት በኋላ ወደ አገሯ መግባቷ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። በተያያዘ ዘገባ አርቲስት ታማኝ በየነ ከ22 ዓመታት በኋላ በመጪው ቅዳሜ ኢትዮጵያ ሊገባ መሆኑን ትናንት ማታ እዚህ ቨርጂኒያ ለደጋፊዎቹና ለአድናቂዎቹ ባሰማው የስንብት ፕሮግራም ላይ አስታውቋል። ፕሮግራሙ ላይ ጽዮን ግርማ ተገኝታ ነበር። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ከቀየራቸው ጉዳዮች አንደኛውና የእለት ተዕለት የትኩረት ዜና የሆነ የመጣው ጉዳይ ኢትዮጵያ አይገቡም የተባሉ ሰዎች አንድ በአንድ ወደ ሀገራቸው እየተጓዙ መሄድ መቻላቸው ነው። ላለፉት ሀያ ሁለት አመታት መቀመጫውን ዩናይትድ ስቴትስ አድርጎ በውጭ ሀገር በየመድረኮቹ ሁሉ ድምፁን ጮክ አድርጎ በተቃውሞ መድረኮች ላይ የሚያሰማው አርቲስት አማኝ በየነ በትናንትናው እለት በሰጠው ጋዜጣዊ መግለጫ በመጪው ቅዳሜ ነሐሴ ሀያ ስድስት ሁለት ሺ አስር ዓመተ ምሕረት ሀገሬ ኢትዮጵያ እገባለሁ ብሏል። በኢትዮጵያ ውስጥ የበቀል ፖለቲካ ቆሞ የእኩልነት አገር እንድትሆን ነው ስንደክም የነበረው። ስለዚህ ይሄ ሀሳብ እርዳታ የሚፈልግበት ጊዜ ነው። ኢትዮጵያውያን ሁላችንም የየራሳችንን ድርሻ አድርገን አንድ ለውጡ እንዳይቀለበስ፣ ሁለት ገና ያልተመለሱ ብዙ ጥያቄዎች ስላሉ እነሱ እንዲመለሱ የእያንዳንዳችንን ተሳትፎ ለማጠንከርና ኢትዮጵያዊነት ደግሞ ከሁሉ በላይ መሆኑን የኔን የአንድ ዜጋ ድምፅ ለማሰማት ነው የሚሄደው። አርቲስት ታማኝ በየነ ለጊዜው ለአጭር ጊዜ ወደ ኢትዮጵያ እንደሚጓዝ ገልጾ ለኢትዮጵያውያን አዲስ ዓመት ኢትዮጵያ መሆኑ ደግሞ ምን ያህል አስደሳች እንደሆነበት በመግለጫው ላይ ተናግሯል። ከዚህ ቀደም ሲነሱ የነበሩ የለውጥ ጥያቄዎች እንዳልተመለሱ ጠቁሞም ግን ደግሞ ሀገሪቷን በጋራ ለመለወጥ የሚያስችል በር ተከፍቷል ብሏል። በነገራችን ላይ የተመለሰ ጥያቄ ያለ አይመስለኝም። ግን ምንድን ነው ታዲያ ለውጡ ለሚለው ለውጡ ከማንም የምንጠብቀው አይደለም። ከአሁን በኋላ ይሄን የተጀመረ ለውጥ ይዘን ባለቤት ሆነን አገራችን ወደምንፈልገው አቅጣጫ መግፋት አለብን ከሚል መንፈስ ነው እንጂ ኢትዮጵያ ውስጥ ያለው ሁኔታ ተቀይሯል ማለት አይደለም። ብዙ ብዙ ስራ የሚጠይቅ እንዲያውም ካሳለፍነው ዘመን በላይ ከፊታችን ችግር አለ ብዬ አምናለሁ። መሬት የብሔር ብሔረሰቦች ነው ነው የሚለው የኢትዮጵያ ሕገ መንግስት ምን ማለት ነው? ይሄ ጥያቄ በጣም ሞራል የሕግ ሰዎች እያንዳንዱ የሀገር ሽማግሌ ሁሉ ሊመክርበት የሚገባ ነው። መሬት የብሔረሰቦች ነው ሲባል በብሔረሰብ ያዋቀርከው ክልል አለ። ከዛ ክልል ያን ቋንቋ ወይ የማይናገር የዛ አካባቢ ዜጋ አይደለም ማለት ነው። እንዴት ነው እንደዚህ ለመቀጠል የምንችል? ለምንድን ነው በየጊዜው በየቦታው ግጭት የሚመጣው? መሰረታዊ የሆነ እንዲህ አይነት ችግሮችን የሚፈታ ነገር መጀመር አለብን። ስለዚህ ያንን የተወሰኑ ኃይሎች እንዲያደርጉ ሳይሆን እያንዳንዳችን ገብተን ወደ ጨለማው ዘመን ላለመመለስ አስተዋጽኦ ማድረግ አለብን። ይህ ለውጥ የእኔ ነው። በተከፈተው መስመር ገብተን ኢትዮጵያን የእኩልነትና የነጻነት ሀገር ማድረግ አለብን በሚል መንፈስ ሁሉም ዜጋ መሳተፍ ያለበት ነው። ዶክተር አብይ አመታው የሚሰጡን ነገር የለም። መንገዱን ለማመቻቸት ሞክረዋል። ዜጎች በዛ ውስጥ ገብተን ይህንን እንዳይቀለበስና ለሁላችን የሚመች እንዳይጠበል እኩል በሳይዛችን የምንሰፋው ህገ መንግስት አድርገን ኢትዮጵያን የጋራ ማድረግ አለብን የሚል እንጂ ጥያቄዎች ተመልሰዋል በሚል አይደለም። ታማኝ በእርሱ በኩል ለኢትዮጵያ ይጠቅማል ያለውን ሁሉ እንደሚያከናውንም ገልጾ፣ በተለይ በውጭ ሀገር የተቋቋመውን የዓለም አቀፍ ጥምረት ለኢትዮጵያውያን መብት የተሰኘውን ድርጅት ከዚህ ቀደም ያከናወናቸውንና እያከናወናቸው ያሉትን ተግባራት አጠናክሮ መቀጠል እንደሚፈልግ ጠቁሟል። በደንብ በአግባቡ ብዙ ህዝብ ተረድቶታል ብዬ አላስብም። ግሎባል አላያንስ የሰራውን ስራ እኔ በውስጡ ስላለው ሳይሆን ከኔ ውጪ ያሉ ፕሮፌሽናሎች፣ ትልልቅ ሰዎች በተለያየ ዓለም አቀፍ ተቋማት ውስጥ የሚሰሩ በጣም ከራሳቸው በላይ ለሀገራቸው የሚያስቡ ትልልቅ ሰዎች ያሉበት ነው እና ከ2013 ጀምሮ እስካሁን ድረስ ትልልቅ ስራ ሰርተናል ብዬ አምናለሁ በሙሉ ልብ ድርጅቱ የሰራቸውን ስራዎችም ሰፋ ባለመልኩ በዝርዝር አብራርቷል። ህዝቡ የጉዳዩ ባለቤት ሆኖ ተደብቀን ሳይሆን እያንዳንዱ ዜጋ ለሌላው ዜጋ ኃላፊነት እንዳለበት አሳይተን የሚፈጠሩ ችግሮችን እዛው በወገኖቻችን መካከል እንዲፈጸም የማድረግ ሀሳብ አለ። ታማኝ የኖረባትን አሜሪካንንም አልረሳትም አመስግኗታል። አያቶቼ፣ ቅድመ አያቶቼ አፈር ውስጥ ገብተው ለእኔ የሰጡኝ አገር የሰጠኝን መብት ነፍገው ሲያስወጡኝ እንደሰው እንደ ሰው ተረክቦ እንደ አሜሪካዊ እስከ ዛሬ ድረስ ደግሞ የምፈልገውን እንዳሰብና እንድናገር የፈቀደልኝ ይሄን አገር ህዝብና መንግስት በእውነት ይሄን አጋጣሚ በአማርኛ አስተርጉመውን ቢሆን ይሰሙታል። በጣም የማከብረውና የማመሰግነው ሀገር ነው። ምክንያቱም ይችንም ቀን የስደት ማደሪያ እንድትሆን አይደለም፣ እንደ ዜጋ እኩል ኖሬ ወደ ሀገሬ እንድመለስ ያደረገ ሀገር ነው። አሜሪካና ለአሜሪካኖችም ትልቅ አክብሮት አለ። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን ለሌሎች ከማስተጋባት ውጪ አንዱን ብሔር አወድሶ ሌላውን አንኳሶ እንደማያውቅ የገለጸው ታማኝ ዘመኑ የመረጃ በመሆኑ ወጣቶች በፕሮፓጋንዳ ከመመራት ይልቅ በመረጃ ላይ ተመስርተው ለሀገራቸው አስተዋጽኦ እንዲያበረክቱም መክሯል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። አመሰግናለሁ ጽዮንን፣ ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሞያሌ አስተዳደር ወሰን በግልጽ አለመቀመጡ ለብዙ ችግር ዳርጎናል ሲሉ የአካባቢው ነዋሪዎች ስሞታ አሰምተዋል። ባለፉት 27 ዓመታት ከኢትዮጵያ ሶማሌ ክልል በኩል ላለው ወሰን በመንግሥት መፍትሔ ባለመሰጠቱ ለግጭት ምክንያት ሆኖ በሺዎች የሚቆጠሩ መፈናቀላቸውንም የቦረና ዞን አስተዳደር አስታውቋል። ገልሞ ዳዊት ተጨማሪ ዝርዝር አለው። ቦረና ዞንና በኢትዮጵያ ሶማሌ ክልል መካከል ያለው የአስተዳደር ወሰን ውሳኔ አለማግኘቱ ለችግር እንደዳረጋቸው ነዋሪዎች ተናገሩ። የቦረና ዞን ሞያሌ ወረዳ ነዋሪዎች ባለፉት 27 ዓመታት የኢትዮጵያ ሶማሌ ክልልን ያዋስኑ የነበሩ ወደ ሰላሳ ሁለት በሚሆኑ የቀበሌ ማህበሮች የጸጥታ ችግር በመከሰቱ በሺዎች የሚቆጠሩ ሰዎች ከቤት ንብረታቸው እንደተፈናቀሉ፣ በርካቶችም እንደሞቱ ተናግረዋል። አቶ ምርቁ ጀልዴሳ ግጭት በቦታው ከተከሰተ በኋላ ወደ ሶማሌ ክልል በተጠቀለለው ለይ ከሚባል ቀበሌ ማህበር ተፈናቅለው አሁን ሞያሌ ከተማ ቅርብ ርቀት በምትገኘው ጫሙ ቀበሌ ማህበር ተጠልለው ይገኛሉ። አሁን በጣም ብዙ ሰዎች ናቸው የተፈናቀሉት። የኦሮሞ ተወላጆች በሙሉ ነው የተፈናቀለው። የዚያን ቀን አካባቢውን ስንለቅ ቤተሰቤ ወደ ሰላሳ የሚሆን ነበር። አሁን ያው በሰላም አለን ማለት አስቸጋሪ ነው። ሁለት ወር በሰላም ብንኖር ሌላኛው ወር ደግሞ ከጦርነት ሽሽት ነው። ይኸው ስደት እየተፈራረቀብን ይገኛል። የምንኖረው ምንም መፍትሔ ሳናገኝ ነው። ጫሙቅ መጥተን ግጭቱን ማምለጥ አልቻልንም። እዚህ ድረስ መጥተው ጥቃት እየፈጸሙብን ነው። አቶ አደም ጎልቻ የሰባ ሁለት ዓመት አዛውንት ናቸው። ከደደቸ ለኮል የቀበሌ ማኅበር ሸሽተው ሞያሌ ከተማ ከአስራ ሁለት ልጆቻቸው ጋር ተጠልለው ይገኛሉ። አቶ አደም በቀበሌያቸው የደረሰውን ጉዳት እንዲህ ያስረዳሉ። ከንብረታችን ላይ አፈናቀሉን፣ በሰዎቻችን ላይ ደግሞ በጣም አሰቃቂ ነገር ፈጸሙባቸው ሰዎቻችን ከያዙ በኋላ እጃቸውን፣ እግራቸውን፣ ምላሳቸውን ይቆርጡ ነበር። እጃቸውን ቆርጠው አመመህ እንዴ ብለው ያሾፉባቸዋል። በቤንዚን ያቃጥሉ ነበር። እንዲህ ዐይነቱን አሰቃቂ ነገር በየትኛውም የዓለም ጦርነት ላይ ሰምተን አናውቅ። ጅሎ ደንቢ የሚባሉ የዘጠና ዓመት አዛውንት የቤታቸው ውስጥ እንዳሉ እሳት ለቀቁባቸው። በእነኛ አካባቢዎች የተለያዩ ባህላዊ ሥርዓቶች የሚከናወንባቸው ቦታዎች አሉ። ከሀያ በላይ የጉድጓድ ውሃ አለን ከሞያሌ እስከ መልካመሪ ድረስ ይህንን ከእኛ በጉልበት እየወሰዱብን አቤት ብለን ብንጠይቅ የሚሰማን ስለጠፋ ይኸው ቀያችንን ጥለን ኮብልለናል። ተዋርደን ነው ያለ ነው። ነዋሪዎች ለአካባቢው የፀጥታ መደፍረስ ሁለት ምክንያቶችን አስቀምጣሉ። አንደኛ መንግስት ስደተኞችን በአካባቢው አላግባብ ካሰፈረ በኋላ በአካባቢው ነዋሪዎች ላይ ጥቃት ሲፈጽሙ ተገቢ ምላሽ አለመስጠቱ ሲሆን፣ ሁለተኛ ደግሞ የመንግስት የፀጥታ ኃይሎች ሰላም ለማስፈን ኃላፊነታቸውን አለመወጣት ነው። አሁንም ነዋሪዎች ወደ ቀድሞ ቀበሌያችን ለመመለስ ስንል የመንግስት ወታደሮች እንዳንመለስ ይከለክሉናል ይላሉ። መሐመድ ሙሉ ከጉሩ ቀበሌ ማህበር ተፈናቅለው ሙያሌ ሸዋብር ነዋሪ ነው። የኢትዮጵያ ህዝ አብሮ ነው የሚኖረው። እዚህ የሚሆነው ግን የሚገርም ነው። መሬታችን ሆኖ ሁለት መቶ ኪሎ ሜትር ወደ ውስጥ መሄድ አልንችልም። ለምሳሌ ወደ አዲስ አበባ መሄድ የሚከለክለን ነገር የለም። ነገር ግን ሶስት መቶ ኪሎ ሜትር ርቀት ላይ የሚገኘውን የቀድሞ ቀበሌያችንን ሄድን ማየት አይፈቀድልንም። የእኛው ሰው እንኳ መኖር አይደለም ወደዚያ እንኳ ማለፍ አይፈቀድለትም። የቦርና ዞን አስተዳደር ስለ ቀበሌዎቹ ተጠይቋል። የዞኑ አስተዳደር አቶ ደንጌ ቦሩ በ1986 11 ቀበሌዎች በኢትዮጵያ ሶማሌ ክልል 17ቱ ደግሞ በኦሮሚያ እንዲተዳደሩ መደረጋቸውን ገልጸው ነገር ግን በኋላ ምክንያቱ ባልታወቀ ሁኔታ በኦሮሚያ ክልል እንዲተዳደሩ ውሳኔ የተላለፈባቸው ቀበሌዎች የሕዝቡ ውሳኔ እንደገና ይደረግ ተብለው መወሰኑን ተናግረዋል። ስደተኞችም መንግስት ከጎረቤት ኬንያ አስመጥቶ በቦታው እንዳሰፈረ በኋላም አለአግባብ ህዝቡ ውሳኔ እንዲጠይቁ የተደረገበት ሁኔታም እንደነበረ የዞኑ አስተዳደር ይናገራሉ። አቶ ደንጌ ነዋሪዎች በመንግስት የጸጥታ ኃይሎች ይፈጸምብናል ለሚለው አቤቱታ የምከተለውን መልስ ሰጥተዋል። እርግጥ ነው ከዚህ በፊት በመከላከያ ሰራዊት ውስጥ ችግር የነበረባቸው ሰዎች አሉ። እንደ መንግስት ግን ሰፊ ስራ ተሰርቶ ሰዎቹም እንዲነሱ እየተደረገ ነው። ከመከላከያ ሰራዊት ጋር በቅርበት እየሠራን ነው ያለ ነው። አሁን በሁሉም ሰው እኩልነት በሚያምኑ ሰዎች እንዲተኩ እየተደረገ ነው። ችግሩ ሙሉ በሙሉ ተፈቷል ማለት ባይቻልም፣ ወደፊት በሙሉ ይስተካከላል የሚል እምነት ነው ያለኝ። አቶ ደንጌ መንግስት የሁለቱ ክልል አስተዳደሮች አብሮ ተወያይተው ችግሩን እንዲፈቱ እንዳስቀመጠም አክለው ተናግረዋል። የኢትዮጵያ ሶማሌ ሕዝቦች ዲሞክራሲያዊ ፓርቲ ሊቀመንበር አቶ አህመድ ሺዴ ባለፈው እሁድ ለመንግስት መገናኛ ብዙሀን የክልሉ መንግስት በድንበር አካባቢ ሲከሰቱ የቆዩ ችግሮችን ለመፍታት ከጎረቤት ክልሎች ጋር እየሰራ መሆኑን መናገራቸው የሚታወስ ነው። ከቦረና ዞን ያገኘነው አሀዝ እንደሚያሳየው በግጭቱ ከቀያቸው የተፈናቀሉ ከመቶ ሺ በላይ ዜጎች የእህል እርዳታ በማግኘት ላይ ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ አመሰግናለሁ። ገልሞን፣ ወደ ተከታዩ የመጽሔት ዘገባ እናልፋለን። ሀገራቸው ከዩናይትድ ስቴትስ ጋር የንግድ ልውውጧን ለማሳደግና አሜሪካውያን መዋዕለ ነዋይ አፍሳሾችን ለመሳብ እንደምትፈልግ የኬንያው ፕሬዚደንት ኡሁሩ ኬንያታ አስታውቀዋል። ፕሬዝደንት ዶናልድ ትራምፕ የኬንያውን መሪ ትናንት ዋይት ሀውስ ቤተ መንግሥት ተቀብለው በንግድና በጸጥታ ጉዳዮች ላይ ያተኮሩ ውይይቶችን አካሂደዋል። ሁለቱ መሪዎች ከመነጋገራቸው ቀደም ብሎ ፕሬዚደንት ኡሁሩ ከአሜሪካ ድምፅ ጋር ባደረጉት ቃለምልልስ ሀገራቸው ሙስናን በመዋጋትና ለውጭ ነዋያ አፍሳሾች የሚያስፈልገውን ጥበቃ በማጠናከር ላይ መሆኗን አስረድተዋል። የኬንያው ፕሬዚደንት ኡሁሩ ኬንያታ በኢትዮጵያ በደቡብ ሱዳንና በሶማሊያ መረጋጋት እንዲፈጠር ጥረቶች መደረጋቸውንም አስረድተዋል። ባልደረቦቻችን አስቴር ጊቱይና ላቲካ ክ ያጠናቀሩት ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። ዩናይትድ ስቴትስ ከሜክሲኮ ጋር የንግድ ስምምነት ከተፈራረመች ከጥቂት ጊዜ በኋላ በመሆኑና የዓለም ገበያ ከመቼውም በበለጠ የተሻለ በሆነበት ጊዜ መምጣታቸው ጥሩ አጋጣሚ መሆኑን ፕሬዝደንት ትራምፕ ለእንግዳቸው አስረድተዋል። ይህ በመሆኑም በጣም ደስተኞች ነን። ሁኔታው የተሻለ ይሆናል ብዬ ተናግሬ ነበር፣ ይኸው ተፈጽሟል። እስካሁን የተናገርኳቸው ነገሮች ሁሉ ባልኩት መሠረት ተፈጽመዋል። እርሶም ጥሩ ጊዜ መርጠዋል፣ ወደ ዩናይትድ ስቴትስ ለመምጣት በደስታ መንፈስ ውስጥ ነው ያለ ነው። ፕሬዚደንት ኡሁሩ ኬንያታም አሁን በዩናይትድ ስቴትስ ከተገኙ ስኬቶች አንዳንዶቹን ወደ ሀገራቸው ለማስተላለፍ እንደሚቻል ተስፋቸውን ገልጸዋል። እርግጥ አባባላቸው በጋዜጣዊ መግለጫው ወቅት የነበሩትን ሁሉ ያሳቀ ቢሆንም አስተያየታቸው ግን ከልባቸው የፈለቀ ነበር። ኬንያታ በዋይትሃውስ ቤተ መንግሥት ከፕሬዚደንት ትራምፕ ጋር ከመገናኘታቸው አንድ ቀን ቀደም ብሎ ለአሜሪካ ድምፅ ራዲዮ በሰጡት ቃለ ምልልስ ጉብኝታቸው በዋናነት የሚያተኩረው ከዩናይትድ ስቴትስ ጋር ያለውን የኢኮኖሚ ትብብር ለማጠናከር እንደሚሆን አስረድተዋል። we want to see how we can improve our trade links we want to see how we can encourage more american investment into kenya to take into የንግድ ግንኙነታችንን ይበልጥ የሚሻሻልበት መንገድ ማየት እንፈልጋለን። በተለይ ባለፉት አራት ዓመታት በወሰድናቸው የለውጥ እርምጃዎች ተጠቅመን የአሜሪካ መዋለ ነዋይ ይበልጥ ኬንያ ውስጥ የሚፈስበት መንገድ እንዴት ማበረታታት እንደምንችል ማየት እንፈልጋለን። አሜሪካውያንም ወደ ሀገራቸው መጥተው የእነዚህ ለውጦች ተጠቃሚ እንዲሆኑ እንሻለን። መንግስታቸው በባዕዳን መዋለ ነዋይ አፍሳሾች ላይ ጋሬጣ ሆነው የቆዩ ስፋት ያላቸው የሙስና ወንጀሎችን ለማጽዳት ተግቶ እየተንቀሳቀሰ መሆኑንም ኬንያታ አስታውቀዋል። የፖለቲካ ፍላጎቱ አለ። የኬንያ ህዝብ ሙስና ከሀገሪቱ ጨርሶ ለማጥፋት ያለው ፍላጎት ቆራጥ ነው። ይህንን ለማድረግ ጥረቶቻችን እንደሚሳኩ እምነቴ ነው። በኬንያ ለባዕዳን መዋለኖ አፍሳሾች ሌላው ጋሬጣ ከሶማሊያ የሚነሳው የአሸባሪዎች ስጋት ነው። እንደሚታወቀው አንዳንድ የኬንያ ግዛቶች መሠረቱን ሶማሊያ ባደረገው ነውጠኛው የአልሻባብ ቡድን ኢላማ ሲደረግ ቆይቷል። በዚያም ምክንያት ናይሮቢ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ወታደሮቿን ድንበር ተሻግረው ሶማሊያ እንዲገቡ አድርጋለች። አሁን ግን አሉ ኬንያታ እነዚያን ሁሉ ወታደሮች ሶማሊያ ውስጥ እንዲቆዩ ማድረግ ወጪው ከፍተኛ በመሆኑ በሀገሪቱ ኢኮኖሚ ላይ ከባድ ሸክም ሆኗል። ሆኖም ወታደሮቹን ተልእኳቸው ግቡን ሳይመታ መመለሱ ከፍተኛ አደጋ ይኖረዋል ሲሉ የኬንያው መሪ አስረድተዋል። ስ ስ ወታደሮቻችን የሚመለሱበት ጊዜ የሚወስነው አልሻባብን ከምናሸንፍበት ጊዜ ጋር የተቆራኘ ነው። የሶማሌ ሕዝብም ጠንካራና አስተማማኝ የጸጥታ ኃይል መገንባት ይኖርበታል። ብሔራዊ ጦርና የመልካም አስተዳደር መዋቅሮች መዘርጋት ይኖርባቸዋል። ያ ሲሆን የራሳቸውን ጉዳይ በራሳቸው ለማከናወን እርግጠኞች ይሆናሉ። እንደሚመስለኝ ትኩረት ሊሰጥ የሚገባው ይህ ነው እንጂ የወታደሮቹ ከሶማሊያ የሚወጡበት ጊዜ አይደለም። አሁኑኑ ወጥተን ክፍተት መፍጠር እንፈልጋለን ማለት አንችልም። ኬንያ በአሁኑ ወቅት በሁለት ግዙፍ ፕሮጄዎች ላይ ተጠምዳለች። አንደኛው በዩናይትድ ስቴትስ ኩባንያ በመገንባት ላይ ያለው የመኪና አውራ ጎዳና ሲሆን፣ ሁለተኛው ቻይና እየሠራች ያለችው የባቡር ሀዲድ ነው። እነኚህ ሁለቱም ደግሞ ሀገሪቱ ባላት ብሔራዊ ዕዳ ላይ ተጨማሪ ጫና እየፈጠሩ ናቸው ተብሏል። በዚህ ዘገባ መግቢያ ላይ እንደተጠቀሰው ተጠቀሰው የኬንያው ፕሬዝደንት ኡሁሩ ኬንያታ ከዩናይትድ ስቴትሱ መሪ ጋር ተገናኝተው ከመወያየታቸው አንድ ቀን ቀደም ብሎ ከአሜሪካ ድምፅ ጋር ቃለ ምልልስ አካሂደው ነበር። ፕሬዚደንቱ በዚህ ወቅት ሲናገሩ በኢትዮጵያ በደቡብ ሱዳንና በሶማሊያ መረጋጋት እንዲፈጠር ጥረቶች ማድረጋቸውን አብራርተዋል። በተለይ ኢትዮጵያን አስመልክቶ የቀረበላቸው ጥያቄ በአዲሱ ጠቅላይ ሚኒስትር አብይ አህመድ የሚመራው መንግሥት ሀገሪቱ ውስጥ ብዙ ፈጣን እርምጃዎችን በመውሰድ ኢትዮጵያን አንድ ለማድረግ የዲሞክራሲ ምህዳሩን ለማስፋትና ከቀድሞ ባላንጣዋ ኤርትራ ጋር ሰላም ለመፍጠር እየሞከረ ነው። ጠቅላይ ሚኒስትር አብይ እርሶን ከመሳሰሉ የአካባቢው ሀገሮች መሪዎች ምን የሚጠብቁ ይመስሎታል የሚል ነበር። ድጋፋችንን ይመስለኛል የሚጠብቁት። እኔም የኬንያን ሙሉ ትብብር እንደሚያገኙ ቃል ገብቼላቸዋለሁ። ጠቅላይ ሚኒስትር አብይ ለሀገራቸው ብቻ ሳይሆን ለአካባቢው በሙሉ በጎ ራዕይ ያላቸው መሪ ናቸው። ከእርሳቸው ጋር በቅርበት ለመስራት እቅድ አለኝ። በአሁኑ ወቅት ኢትዮጵያ ውስጥ ባለው ሁኔታ በጣም ደስተኞች ነን። ከኤርትራ ጋር በተደረሰው የሰላም ስምምነትም ተደስቻለሁ። የእነዚህ ሁሉ ነገሮች ድምር ለአካባቢያችን ሰላምና መረጋጋት ጠቃሚዎች ናቸው። የአካባቢው ሀገሮች በጸጥታው መደፍረስና ጦርነት ላይ ማተኮር ሳይሆን በኢኮኖሚ እድገትና በዜጎ ብልጽግና እንድናተኩሩ ይረዳናል። ደቡብ ሱዳንን በተመለከተ የእስካሁኖቹ የሰላም ስምምነቶች ከወረቀት ፊርማ ዘልቀው በምድር ላይ ሲተገበሩ አለመታየታቸውን አስመልክቶ ለቀረበላቸው ጥያቄም ሲመልሱ ፕሬዚደንት ሳልቫኪርና የቀድሞ ምክትላቸው ሪክ ማቻር መቼ እንደሚስማሙ ቀኑን ለይቼ ለመናገር አልችልም። መናገር የምችለው ግን ከደቡብ ሱዳን ወንድሞቻችንና እህቶቻችን ጋር ለሰላምና መረጋጋት በሚደረጉ ጥረቶች ዙሪያ አብረን ለመስራት ቁርጠኞች መሆናችንን ነው ብለዋል። አድማጮች፣ ፕሮግራማችን ይቀጥላል። ዌብሳይታችን ላይ አማሪክ ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንም ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ሞቢ ኤምኦቢ አይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ አንድ ደቂቃ ሆኗል። አስተናጋጆቻችሁ አዲሱ አበበና እኔም ሰሎሞን አባተ ነን። ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ቪኦኤ ብለው ነኝ፣ አስተያየት አለኝ የአሜሪካ ኮንግረስ አባላት አዲስ አበባ ናቸው። መቶ ሀያ ስምንት ኤች አር የጻፉና እንዲህ ያልም የደገፉ ክሪስሚስ ብዙ እያደነቅ ነው። ጋቨርንመንቱም ህዝቡም በጣም ጋቨርንመንት አግኝተዋል። በጣም ደስ ብሎናል። ወርልድ ክላስ ጋቨርንመንት ያስፈልገዋል እያልን ነበር። በሳቸዋል ወርልድ ክላስ ያሉ እና እኚህ ሰውዬ ሲያደርቁ ወደ ሶማሊያ አካባቢ ብቅ ቢሉስ፣ አንድ ሚሊዮን ተኩል ከዛም በላይ የተፈናቀለ የተደበደበ የተገደለ ግራኝ መሐመድ በግራኝ መሐመድ ጊዜ ያልተደረገ ወይም ያላነሰ ቤተ ክርስቲያኖች ተቃጥለዋል። አገልጋይ ካህናት ተዋርደዋል፣ ታርደዋል፣ ተቃጥለዋል። ከጅጅጋ ጋር አካባቢ መጥተው ወደ ናዝሬት የተጠለሉት ድንኳን ተቃጥለዋል። ሻሸመኒ ዝቅዝቅ ሻሸመኒ ዝቅዝቅ ተሰቅለዋል። ንጹህ ኢትዮጵያዊ አዋሳ ያለው ኦሮሚያ ያለው በሙሉ ስንትና ስንት ህዝብ ተፈናቅለዋል፣ ተገድለዋል። ጣና በለስ ብመጡ በድንጋይ ተደብድበው ሰዎች ተገድለዋል። ወለጋ በድንጋይ ተገድለው ሰው ይህን ሁሉ አላየሁም ወይ? ክሪስሚስ እንዴት ያደርቃሉ? ምን ተገኘና ነው? ስለዚህ ምናልባት ቀደም ካለመንግስት ጋር ግለሰቦችን ነበር የጠሉት እንጂ ሁኔታውን አይደለም። ጠናት ስሊም ቪዎች የሶስት ስራ አድማጫችሁ ነኝ። አንድ በውስጤ የሚብላላት ጥያቄን ለመጠየቅ ነው። በኢትዮጵያ ውስጥ ላለው ጉዳይ ማለት ነው። ዶክተር አብይ ባመጡት ሰላም ተጠቅመን አገራችን ሰላም ይመጣል ሁሉ ነገር ይስተካከላል ብለን እያሰብን ነበረ። ግን አሁን ደግሞ በመሀል ላይ የሚታዩ አንዳንድ ውዥብሮች አሉ። እነዚህ ውዥብሮች ከምን የተነሱ ወይም ከምን የመጡ ናቸው ብላችሁ ታስባላችሁ? እባካችሁ ይህንን መልስ ሊመልስ የሚችል አዋቂ ወይም ቃል ብላችሁ የምታስቡት እንድታቀርቡለት በትህትና ጠይቃለሁ። ወዳችኋለሁ። ቪዎች የዘወትር አድማጫችሁ ነኝ። እኛም አድማጮቻችን ወዳችኋለን። ጻፉልን፣ ደውሉልን፣ አስተያየት ስጡን። የምሽቱ የአየር ስርጭት ፕሮዲሰሯ ብርሃን ሀይሉ ነች። ቴክኒሽያኑ ኦድየስ እና በነገራችን ላይ ቅድም አንድ አስተያየት ሰጭ የተናገሩት የእነ ኮንግረስማን ክሪስ ስሚትን ጉብኝት ወደ ሶማሌ ለምን አላደረጉም ላሉት ዋሽንግተን ላይ መግለጫ በሚሰጡበት ጊዜ ለማንሳት ጥረት እናደርጋለን። መልካም ነው፣ ጥሩ አስተያየት ነው። ተከታዩ እንግዲህ በንግድና ምጣኔ ሀብት ቦታ የምናስተላልፈው ለየት ያለ ቅንብር ነው። ይህም በኢትዮጵያ አየር ተቆጣጣሪዎች የስራ ማቆም አድማ ላይ ያተኮረ ይሆናል። በኢትዮጵያ አየር ተቆጣጣሪዎች ትናንት የጀመሩት አድማ ዛሬም ቀጥሏል። አሁን ምን ሁኔታ ላይ እንዳለ ሶሎሞን አንድ ቅንብር ይዘሃል። እኔ እንደው ይገርምሃል፣ እሁድ ማታ ነበር ዜናውን የሰማሁትና ቦሌ ዓለም አቀፍ አውሮፕላን ጣቢያ ምንም አውሮፕላን የማይነሳ የማያርፍ ነበር የመሰለኝ። ግን የተስተጓጎለ በረራ እንደሌለ ትናንት ዘግበናል። እና አድማው ከቀጠለ አሁን ያለው ሁኔታ ምንድን ነው? ዛሬ በጣም ብዙ ጥረት አድርጌ ነበር የዚህ የአየር ትራፊክ ተቆጣጣሪ ባለሙያዎችን ለማነጋገር የማኅበሩን ፕሬዚደንት አቶ ፍጹም ጥላሁንን በስልክ አግኝቼ ቀጠሮ ከያዝን በኋላ ላገኛቸው አልቻልኩም። ከዛ በኋላ ምክትል ሊቀመንበሩን አቶ ቁምላቸው መካሻን ሞከርኩኝ። ጸሐፊ ናቸው የተባሉ አቶ ደረጀ ለማን ሞከርኩኝና በጣም ለረጅም ጊዜ ነበረ ጥረት ሳደርግ የነበረው። ስልኮቻቸው ወይ ዝግ ናቸው ወይ አይመልሱም። ስልኮቻቸው ደግሞ አንዳንድ ጊዜ እየጠሩ፣ ስለዚህ እነሱ የሚሉትን ነገር ማካተት አልተቻለም በዚህ በዛሬው ዝግጅት። ይሁን እንጂ ቀደም ሲል ያነሷቸው ጥያቄዎች አንዳንዶቹ የሚታወቁ ስለነበሩ እነዚያን ጥያቄዎቻቸውን ይዤ ወደ ኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅ ወደ ኮሎኔል ወሰን የለህ ሁነኛው ደውዬ ያሉበት ሁኔታ ምን እንደሚመስል ጠይቄያቸዋለሁኝ። መልካም። ኮሎኔል ወሰን የለህ ሁነኛው የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅ፣ በቅድሚያ ለጊዜው በጣም አመሰግናለሁ። እንደምን አመሹ? እንደምናመሻቸው እንደምን እኔም በጣም አመሰግናለሁ። እግዚአብሔር ይመስገን። እንግዲህ ሰሞኑን ከአየር ትራፊክ ተቆጣጣሪ ባለሙያዎች ጋር ችግር ላይ እንዳላችሁ ነው እየተሰማ ያለው። እስቲ መጀመሪያ የአየር ትራፊክ ተቆጣጣሪ ማለት ምን ማለት እንደሆነ ሰው በግልጽ እንዲያውቀው እሱን ያብራሩልኝ። ምንድን ናቸው እነሱ? እሺ፣ የአየር ትራፊክ ተቆጣጣሪ ማለት በአንድ የአይሮፕላን ሜዳ ላይ ወይም በአንድ ኤርፖርት ላይ አይሮፕላኖችን የሚያሳርፍ የሚያስነሳ እንዲሁም የማንኛውንም ሀገር አየር ክልል አቋርጦ የሚያልፉ አይሮፕላኖችን መስተንግዶ የሚሰጡ እና ይህንን አገልግሎት ልክ መሬት ላይ ያለው ትራፊክ አገልግሎት እንደሚሰጠው አየር ላይም የዛ ነው መጠን አውሮፕላኖች የራሳቸውን ሩት ይዘው ስለሚሄዱ እንዲያርፉን በነሱ የሚያደርግ ሙያተኛ ነው። ይህ እንግዲህ በዓለም ላይ አንዱ ጠንካራ ዲስፕሊን የሚጠይቅ እውቀት የሚጠይቅ በዛም ላይ ስትረስ የበዛበት ወይም ጫና የበዛበት ስራ ነው። ስለዚህ በዓለም ላይ አንዱ አሉ ከሚባሉት ሙያዎች አንዱ ሙያ ነው። ምንድን ነው ትርጉማቸው? ባይኖሩ ምንድን ነው የሚፈጠረው? አውሮፕላኖች ቅደም ተከተላቸውን ጠብቀው ማለፍ አይችሉም። ሩታቸውን ሙሉ ሩት ላይ ማለት መስመራቸው ላይ የሚገባቸውን ከፍታ ይዘው እርስ በራሳቸው እንዳይጋጩ እየተመራ እንዲመሩ የሚያደርግ ሙያ አይነት ነው። ይሄ ሙያ አንደኛ ሳተላይት፣ ሁለተኛ በራዳር እና የተለያዩ መሳሪያዎች በሬዲዮ ኮሚኒኬሽን መሳሪያዎች እነዚህን በመጠቀም እንግዲህ ዘመናዊ የሆኑት የሳተላይት ቤዝ የሆኑ እና በራዳር በመጠቀም ሩታቸውን በትክክል ስፒዳቸውን፣ አንዱ ከአንዱ ጋር ያለው ርቀታቸውን ጠብቀው ሁሉም በተራ የአየር ክልሉ እንዲጠቀሙ ወይም አየሩን እንዲጠቀሙ የሚያደርግ ሙያ ነው። እነሱ ባይኖሩ የመጋጨት እድላቸው በጣም ሰፊ ነው። ስለዚህ እነሱ ከሌሉ የአየር እንቅስቃሴው ይስተጓጎላል ማለት ነው። እንግዲህ በአየር ትራፊክ ተቆጣጣሪዎች የሚገለገሉ ያው በብዛት አሮፕላን የሚያረፉባቸው እንትኖች አሉ፣ አሮፕላን ሜዳዎች አሉ። እንግዲህ ምንም ብዙ አሮፕላን ሄድ አሮፕላኖች የማያርፉባቸው ከሆነ ፓይለቱ ራሱ በአይን እይታ እያየ የሚያርፍባቸው አሮፕላኖች ሜዳዎች ይኖራሉ። ስለዚህ እንደ አዲስ አበባ ኢንተርናሽናል ኤርፖርት አይነቱ አለነዚህ አገልግሎት አለዚህ አገልግሎት በፍጹም የሚታሰብ አይደለም። ኮሎኔል ወሰኔለህ፣ ስንት የአየር ትራፊክ ተቆጣጣሪ ባለሙያዎች አሉ ኢትዮጵያ ውስጥ? አሁን አሁን ባለው ያው አጠቃላይ በሀገሪቷ ውስጥ ከመቶ ሀምሳ ያናነሱ የአየር ትራፊክ ተቆጣጣሪዎች አሉ። ይሄ በቂ ቁጥር ነው ወይስ እንዴት ይገምቱታል እርስዎ እንደ መስሪያ ቤቱ ኃላፊ? በጣም በቂ ቁጥር ነው በጣም በእኛ እምነት በጣም በቂ ቁጥር ነው። ምክንያቱም በዓለም አቀፍ አሰራር ያው ኢንተርናሽናል ሲቪላይዜሽን ኦርጋናይዜሽን የሚባለው ያው የመቀመጫው ሞንትሪያል የሆነ አጠቃላይ ግምት ወይም ሂሳባዊ ግምት የሚሰጥ ፎርሙላ አለ። በዛ መሰረት ብዙ ሁኔታዎች እዛ ፎርሙላ ውስጥ ተካተው ለአንድ ለአንድ ቦታ ስንት የአየር ትራፊክ ተቆጣጣሪ በአንድ ጊዜ ያስፈልጋል የሚል ግምታዊ የሆነ ማለትም በጣም እውነት የተቀራረበ በፎርሙላ የሚሰራት እንትን አለ። በዚህ አኳያ የኢትዮጵያ ሲታይ በቂ የአየር ትራፊክ ተቆጣጣሪዎች አለ ብለን ነው እኛ ምናምን ነው። ማን ነው ቀጣሪያቸው? ማን ነው አሰሪያቸው? ቀጣሪያቸው ባለስልጣን መስሪያ ቤቱ ነው። ስንቀጥር ከተለያየ ቦታ ቀጥረን ከትምህርት ቤት ቀጥረን ወይም የተመረቁ ተማሪዎችን ቀጥረን እዚሁን እናሰለጥናቸዋለን። አሰልጥሎ ራሱ መሥሪያ ቤቱ ነው ወደ ስራ የሚያስገባቸው። ኮሎኔል፣ እርስዎ ስንት ጊዜ ሆኖት አሁን ባለዎት ስልጣን? ስምንት አመት። ከዚህ በፊት ከአየር ትራፊክ ባለሙያዎች ጋር ተመሳሳይ ችግር ውስጥ ገብታችሁ እንደሆነ ይታወቃል። ከሶስት አመት በፊት ይመስለኛል። እና ያን ጊዜ የአየር ትራፊክ ቁጥጥር ባለሙያዎቹ ያነሷቸው ጥያቄዎች ነበሩ። ከመብቶች ጋር የተያያዙ ጥያቄዎች ነበሩ። ከክፍያ ጋር የተያያዙ ጥያቄዎች ነበሩ። አሁን እንደገና ግማሽ የሚሆኑት ካላችሁ ኃይል፣ ግማሽ የሚሆኑት ከስራ ገበታቸው ላይ ተነጥለዋል። ምንድን ነው ለመሆኑ ይሄ ችግር እስካሁን ድረስ ሳይፈታ የቆየበት ምክንያት? ጥሩ እንግዲህ እንደዚህ በዚህ ደረጃ ከስራ የማቆም ሁኔታ የአገር ትራፊክ ተወጣጠሮች ሳደግ ለመጀመሪያ ጊዜ ነው። ከዚህ በፊት የነበሩት ያው ጥያቄው ችግሩ መነሳቱን ማለት ነው። ማለት ችግሩ መነሳቱን ነው የምለው፣ ስራ አቁመው ነበር ማለት ሳይሆን ችግሮቹ፣ ጥያቄዎቹ፣ ጥያቄው ያው ሁል ጊዜ ያለ ነው። ይሄ እንደው ለእንትኑ ያህል ይሄ እናንተም ያላችሁበት ሀገር ብዙ ጊዜ የአየር ትራፊክ ተቆጣጣሪዎች የዚህ አይነት ጥያቄ ይነሳሉ። ለምሳሌ እናንተ ጋር በፈረንጆች አቆጣጠር በአስራ ዘጠኝ ሰማንያ አንድ ዓመተ ምህረት ጥያቄ ተነስቶ እንደውም ያን ጊዜ የነበሩት ፕሬዚዳንት እርምጃ ወስደዋል። የተለያዩ ዓለም ላይ የዚህ አይነት ጥያቄዎች ይነሳሉ ሁልጊዜ። የሙያው ባህሪ የሚገፋፋው ይመስለኛል። እነሱ የጠየቁትን ጥያቄ መንግስት በዛ ጊዜ በዚህ ደረጃ አሁን በጠየቁት ደረጃ አልነበረም ጥያቄው። የማስታውሰው በሁለት ሺህ ሶስት አመተ ምህረት በኛ በእኛ አቆጣጠር የደሞዝ ተጨማሪ ተደርጓል። ከዛ ወዲህ ደግሞ ያው ከተወሰነ አመት በኋላ ጥያቄውን እኛም እያቀረብን ነን፣ መንግስትም ጉዳዩን እያየው ይገኛል። አሁንም በቅርቡ ይሄ ጥያቄ አንስተውት በአግባቡ መንግስት ኮሚቴ አዋቅሮ ኮሚቴው እያየ ግን አጥኚ ያው ደሞዝ ሙያተኛ ስለሚፈልግ ኮንትራት ገብተን በዛ ኮንትራት መሰረት አጥኙ እያጠና ይገኛል። ይህም መንግስት እንዲያየው እና ከቀረብን ወዲያ መንግስት መልስ እንዲሰጥበት እየተሰራ ይገኛል። እዚህ ኮሚቴ ውስጥ እነሱም ከአየር ትራፊክ ተቆጣጣሪዎችም አባል እንዲሆኑ አድርገን ኮሚቴውን ፎርም አድርገናል። ነገር ግን ጥያቄያቸው አንድ የሆነ የገንዘብ መጠን አስቀምጠው በዛ ነው የምንደራደረው እንጂ በሌላ መንግስት በሚያጠናው አንደራደርም ወይም እሱን አንቀበልም የሚል አቋም ስላላቸው ነው። እና ጥያቄው የተለያየ ጊዜ የተለያየ ጥያቄ ነው የሚሆነው የደሞዝ ጥያቄውም እንግዲህ በየጊዜው ይነሳል። መንግስት በሲቪል ሰርቪስ ሚኒስቴር ስር ስላለን ወይም በእነሱ ስለምንመራ መንግስት ባጠቃላይ በሚያደርገው ጭማሪ እኛም እያገኘን ነው፣ ወይም መስሪያ ቤቱ ሰራተኞቹም እንደዚሁ እያገኙ ነው የሚሄዱት። ስለዚህ ጥያቄው ያን ጊዜ የተነሳ ነው ብሎ መውሰድ ትንሽ ይከብዳል። ግን በየጊዜው መጠየቃቸውን ይጠይቃሉ። ጥያቄ አይጠይቁም አይባልም፣ ይጠይቃሉ። አዎ፣ ግን ኮሎኔል እነሱ እንደሚሉት ከዚህ እስካሁን ድረስ ሲከፈላቸው የቆየው ደሞዝ ሊከፈላቸው ከሚገባው እጅግ ያነሰ እንደሆነ ነው እየተናገሩ ያሉት። በደንቡ መሰረት መከፈል ከነበረብን ቢያንስ ግማሹ እንኳን ይከፈለን እያሉ ነው እንግዲህ አሁን ጥያቄያቸውን እያሰሙ ያሉት። እና ሌሎች የሚያስተዳደር የሚባሉ በደሎችን አሁን የማህበሩን መሪዎች አግኝተን ምን ምን እንደሆኑ እነዛ ያስተዳደር በደሎች የሚሏቸውን ቢያነሱልን ጥሩ ነበረ። እርሱም የሚያውቋቸው የጠየቋቸው ካሉ ቢገልጹልን ደስ ይለኛል። ለነዛ ጥያቄዎች መልስ ከመስጠት ይልቅ እንግዲህ ሰባት ዓመት መሆኑ ነው አሁን እርሱ ከገለጹልኝ ጊዜ እንኳን ጀምሮ እስካሁን ድረስ ያለው ፈጣን መልስ ከመስጠት ይልቅ መስሪያ ቤቱ ወይም ባለስልጣኑ፣ ወይም መንግስት በአጠቃላይ ወደ ማስፈራራት እየሄደ ያለ ነው የሚመስለው። ባትገቡ ምንም አይደለም፣ ሌሎች ስልጠና ላይ ያሉ አምተን እናስቀምጣለን፣ ከውጭ እንቀጥራለን። እንዲህ እንዲህ አይነት ሁኔታዎች ናቸው መልሶች ናቸው እየተሰሙ ያሉትና የት ያደርሳል እንዲህ አይነት ግንኙነት? ኮሎኔል በዛ መልኩ አይደለም ያለው ነገር እነሱ አሁን ከሚከፈለን ደሞዝ አንድ ሺህ ፐርሰንት ተጨምሮ ካልተከፈለን ስራ እንለቃለን በገዛ ፈቃዳችን የሚል ነው የጻፉት አዎ አንድ ሺህ ፐርሰንት የሚሆነው አንድ ሺህ ፐርሰንት የሚሆነው ሊከፈላቸው ወይም ሊከፈለን ይገባል ከሚሉት እና እየጠየቁ ካሉት እና አሁን የሚከፈላቸው ደሞዝ ሲሰላ ነው ያንን ያህል የተጋነነ መስሎ የሚሰማው ወረቀቱ እጄ ላይ ያለ እሱን በቀጥታ ላነብ ይችላለሁ እሺ የሚለው ምንድን ነው አሁን ከሚከፈለን ገንዘብ ላይ የአንድ ሺህ ፐርሰንት የሚከፈለን የአንድ ሺህ ፐርሰንት ተጨማሪ ሊከፈለን ይገባል ነው የሚለው። ይሄ ማለት አንድ ሰው አምስት ሺ ካገኘ ሀምሳ ሺህ ማለት ነው። በኢትዮጵያ መቶ ማለት አስር ሺህ ካገኘ መቶ ሺህ ይከፈለ ነው የጠየቁት። መንግስት በአገሪቷ ተጨባጭ ሁኔታ በሀገሪቷ ኢኮኖሚ ደረጃ ይሄንን አይነት ክፍያ አንድ ሺ ፐርሰንት የሚጠይቅ ክፍያ ልደራደር አልችልም። እኔ ሀገሪቷን ልትከፍል የምትችለውን ያህል ለሙያው የምትከፍለውን ያህል በጥናት ተጠንቶ እሰጣችኋለሁ ብሎ ጥናቱ ውስ ነው መሰረት ያደረገው። ሁለተኛ እኛ ወዲህ ሰው እናመጣለን እንትን እናንተ ብትሄዱ ምንም አይደለም። ማንም ያለ የለም። እነሱ ቀድመው ቀድመው ደብዳቤ ጽፈው በዚህ ቀን እናቆማለን ብለው ነው የላኩት። በዛ መሰረት ልክ እንዳሉት አቆሙ። ሲያቆሙ ያው ኢትዮጵያ ያላት ወደብ እናንተም እንደምታውቁት ይሄ ነው። ይሄን ወደብ በመቶ ሚሊዮን ህዝብ ላይ መዝጋት አግባብም አይደለ። ስለዚህ የተለያየ አማራጮችን ወስደን የአየር ክልሉ እንዳይዘጋ አድርገናል። ይሄ ትክክልም ፍትሐዊም ነው። አንድ አካል መብት ነው፣ መጠየቅ አለበት። የፈለገውን ጥያቄ ላይነሳ ይችላል ግን በህዝብ ላይ የህዝብን ጥቅም የሚጎዳ ነገር ስራ አቁሞ ማድረግ ተገቢ አይመስለኝም፣ ተገቢም አይደለም። የኢትዮጵያ አየር ክልል ለመቶ ሚሊዮን የሚያገለግል ነው። ጥያቄ አጠየቁም አልተባለም። ጥያቄያችሁ ትክክልም አይደለም አልተባለም። የተባለው ያስቀመጣችሁትን ቁጥር ለመደራደሪያ አታስቀምጡት፣ መንግስት ሊከፍል የሚችለውን ያህል ተጠንቶ ይከፈላችኋል ነው የተባለው። ኮሎኔል ወሰን የለህ ሁነኛውን ነው የሰማችሁት። የኢትዮጵያ ሲቪል አቪየሽን ባለሥልጣን ዋና ሥራ አስኪያጅ ናቸው። የኢትዮጵያ የአየር ትራፊክ ተቆጣጣሪ ባለሙያዎች ከትናንት ጀምሮ የመቱትን አድማ አስመልክቶ እና ጥያቄዎቻቸውን አስመልክቶ ላነሳንላቸው ጥያቄ የሰጡትን መልስ ነው የሰማችሁት። ከኮሎኔሉ ጋር ያደረግነው ውይይት አላበቃም፣ በነገው ምሽት ይቀጥላል። ሌሎችን በርከት ያሉ ጥያቄዎችን አንስተናል። ወደ ተከታዩ ዝግጅታችን እናልፋለን። አሁን የባዕዴን ጉባኤ ብሔረ አማራ ዲሞክራሲያዊ ንቅናቄ ባዕዴን አስራ ሁለተኛ መደበኛ ጉባኤውን በቅርቡ ያካሄዳል። ምን ምን አዳዲስ ነገሮችን ይዞ ይመጣል? ምን ማድረግስ ይጠበቅበታል? የሚሉ ጥያቄዎች በብዙዎች ሊነሱ ይችላሉ፣ ተነስተው ነበር። አስቴር ምስጋናው በዚህ ዙሪያ ከምሁራን ጋር ተወያይታለች። አቶ ቹቹ አለባቸው በድርጅቱ ውስጥ አመራር የነበሩ አሁን ለሦስተኛ ዲግሪ በትምህርት ላይ ያሉ፣ እንዲሁም አቶ ደሳለኝ በላቸው የህግ ባለሙያ ናቸው። እርሳቸውም እንዲሁ የሶስተኛ ዓመት ዲግሪ ተማሪም ናቸው። ጥሩ ቆይታ ይኖረናል ብዬ አስባለሁ። አቶቹ በቅርቡ በአዴን በሚያካሂደው ጉባኤ ምን ይጠብቃሉ? እውነተኛ የአማራ ህዝብ ወኪልና ድርጅቱ ነው ይመጣል ተብሎ ይጠበቃል። እስካሁን የነበሩበትን ችግሮች ከህዝቡ ጋር ያለያዩትን ጉዳዮች ለይቶ በማውጣት ከህዝቡ ጋር ለመታራቅ የሚችልበት መድረክ ይሆናል ብዬ ገምታለሁ። ይህንን እድል እንደማያስመልጠው ተስፋ እናደርጋለን። ህዝቡ የሚጠብቀው በዚህ ልክ ነው። አቶ ደሳለኝስ በድርጅታዊ ቁመና፣ በአመራር ቁመና፣ በሀብት እና በልምድ የካበተ ድርጅት አመራር ያስፈልጋል። ለዚህ ከምኞት ብቻ አይደለም። በእኔ መረዳት ለውጡ እንዲመጣ ቀጥተኛም ቀጥተኛም ያልሆነ ድጋፍ ያደርጉ የነበሩ የለውጥ አመራሮች ከብአዴን ውስጥ አሉ ብዬ አምናለሁ። ለዚህ እነዚህ የለውጥ አመራሮች ምርጫቸው፣ ፍላጎታቸው ለውጡን መጠበቅና ለፍሬ ማብቃት ነው የሚል ነው። በአዴን ነባር አመራሮችን በአዲስ ይተካል ተብሎ እየተጠበቀ ነው። አዳዲስ አመራሮችን መተካቱ ያለውን ችግር ያስወግዳል ብላችሁ ታስባላችሁ? የአመራር ማስወገድ ብቻ የአማራን ችግር አይፈታውም። የአማራ ችግር ጥልቅ ነው። የአማራ ችግር ሰፊ ነው። እና አንድ ሰው ስላነሳሽ ሁለት ሰው ስላነሳሽ የሚሆን አይደለም። የመጀመሪያው ጉዳይ ህዝቡ አቅጣጫውን ማስተካከል ያለበት ይመስለኝ ግለሰቦችን በማንሳት የአማራን አጀንዳ በአዴን ውስጥ ማድረግ አይቻልም በአዴን በጠቅላላ የአማራ ድርጅት ነኝ የሚል ውስጡን አሳድሮ የአማራን አጀንዳዎች ማንሳት ላይ ነው ይህን መታገል አለብን የሚል ቁመና ይዞ እስከተነሳ ድረስ የግለሰብ ጉዳይ ወሳኝ ይሆናል ብዬ አላምንም በእርግጥ ሆን ብለው እያወቁ የአማራን መሰረታዊ ጥቅሞች አሳልፎ የተሰጠው አመራሮች አሉ በአዴን ውስጥ ግን አሁን እነሱን በማንሳት ብቻ አይደለም ችግሩን የምንቀርፈው ለውጡን ሊመራ የሚችል ብቃት ያለው አመራርስ በአዴን ይኖረዋል? የእኔም ስጋት እሱ ነው። ቅድም ያልኩሽም ለዚህ ነው። ሰው ማንሳት አይደለም መፍትሄ የሚሆነው። የሚከብደውና የሚያስቸግረው መተካት ነው። በዚህ በኩል በአዴን ሙሉ አቅም ይኖረዋል ብዬ አላምንም። አቅም አይኖረውም ስል ምንድን ነው፣ ልጆቹን እየበላ የመጣ ድርጅት ነው። በአዴን የሚባል ድርጅት ከሄደን ጀምሮ የአማራን ህዝብ ጥያቄ የሚያነሱ ሰዎችን እየበላ የመጣ ድርጅት ነው። ኦፍኮርስ ይህን ያደረገው አሁን ያለው አመራር አይደለም። ይህም በመከራ ነው እዚህ የደረሰው። ግን የቆየው አመራር እንደዚህ እየኮረኮመ ስለመጣ አሁን ለሚፈጠረው ነገር የድርጅቱን መስመር፣ የህዝቡን ስሜት ተቀብሎ ወደፊት መውሰድ ላይ ችግር መኖሩ አይቀርም። ግን እድሉ ከተሰጣቸው ልጆች አሉ በአዴን ውስጥ ትልቁ ችግር እድል የማጣት ነው። እድል ያለመስጠት ነው። አሁንም በአዴን ጽህፈት ቤቱ ተጅብ እድሉ ከተሰጣቸው እየወደቁም እየተነሱም ይህን ለውጥ ሊያስቀጥሉ የሚችሉ ኃይሎች አሉ። አሁንም በአዴን ውስጥ ጥያቄው ይህን እድል ለነሱ ማዳረስ እንዴት ነው የሚቻለው? እና በአዴን በዚህ ልክ ከተቀየረ ፈተና አለበት፣ እስከ ዛሬ ያልሰራውን በአንድ አያገኝም። ቢሆንም ግን መነሻ ልጆች አሉትኝ፣ እነሱን ይዞ የመቀጠል ተስፋ አለው። ያው ለውጥ ነው፣ ውጣውረድ ይኖራል። ግን ዜሮ የሚሆን ድርጅት አይመስለኝም። የግድ ግን የድርጅት አባል መሆን አለበት? ከድርጅት ውጭ እኮ ብዙ ምሁራን አሉ። አባል እኮ ሆነን ኖር እኮ ሀያ ሰባት ዓመት ይህን የአማራ ህዝብ ግን ምንድን ነው ያመጣ ነው ነገር ነው ከዚህ አሁን በአዴን እዚህ መውጣ ማለት አለበት ወይኖት በእያንዳንዱ የአማራ ድርጅት ተጠቀ ለምን ተቃውሞ ይሆነው የአማራን ህዝብ አሁን አብል የሚባል ድርጅት አለ። አሁን ከውጭ ሀገር የሚመጡ ድርጅቶች አሉ። እነዚህ ሰዎች ለአማራ ህዝብ ጥቅም እስከሰሩ ድረስ ግድ በብአዴን አጥር መታጠር አያስፈልግም። ብአዴን እኮ ተፈተን አየ ነው ተፈትነን የተሳኩልን ጉዳዮች ያሉ፣ ግን የጎደለን ነገር አለ። ስለዚህ የጎደለ ነገር የሚሞላ አጋዥ ኃይል ያስፈልጋል ማለት ነው። ስለዚህ አይደለም ከብአዴን ውጭ የሆነ ነፃ ሰው፣ ተቃዋሚ አማራዊ ድርጅትን ቢሆን በአማራ ህዝብ ጥቅም ዙሪያ እስካልተደራደረ ድረስ መክፈት አለበት። አሁን ብአዴን መክፈት አለበት፣ መዝጋቱን ማቆም አለበት። ኦሮሚያ አካባቢ ካሄድ ወጥ ነው። መደማመጥ አለ፣ መግባባት አለ። ብአዴን ውስጥ እኮ ችግር ነው። መደማመጥ ወጥነት፣ እንደዚህ የመሳሰሉ ችግሮች ሁለተኛ የድርጅቱን ሶፍትዌር ምንለው የላይኛውን የተቆጣጠረው አካል ማን ነው የሚለውን መታየት መቻል አለበት። ስለዚህ ኦህዴድና ብአዴን ላይ ልዩነቶች አሉ። ሌላው ነገር ምንድን ነው? ኦህዴድ ለምሁራኖቹ ድል ሰጠ። ልዩነቱ ይህ ነው። አግብቶ መፈተንም ጥሩ ነው። አግብቶ መፈተንም ጥሩ ነው። ብአዴን ዝግ ነው። ብአዴን ዝግ ነው። ባሉት ሰዎች በዚያው ባረጁት ነገሩን ጨምድዶ መቀጠል ይፈልጋል። ኦህዴድ ደግሞ ምንም እንኳ ብአዴንና የኦህዴድ ታሪክ የራሱ ልዩነት ያለው ቢሆንም ኦፕን አደረገው። ማንም ይሁን ይግባና ይፈተናል። ለኦሮሞ ህዝብ እስከጠቀመ ድረስ ይኸው። በአጭር ጊዜ የማይታወቁ ልጆች አይደለም ለክልላቸው ለሀገር በቁ። በአዴን ይህን አልከፍትም አለ ዘጋ። ስለዚህ የምሁራኖቹ ጉዳይ በዚህ መልኩ መታየት አለበት። ከፖለቲካ ጥላቻ ጋር አይደለም፣ ስርዓቱ ላይ በአዴን ላይ ያላቸው እምነት ደካማ ስለነበረ ነው። አሁን በማየው ሁኔታ የምሁራን እንትን ተቀይሯል። በአዴን እስከፈቀደላቸው ድረስ ክልሉን ለማገልገል በክልል ውስጥ ተሳትፎ ለማድረግ ብዙ የሚቸገረው አይመስለኝም። እየቀረቡም ነው ያሉ አቶ ደሳለኝስ አሁን ባዴን በባዴን መተካት አይደለም ጉዳዩ፣ ነገር አሁን ያለውን የህዝቡን የአማራን ህዝብ ከፍታ፣ ስነ ልቦና፣ እሴት፣ ታሪክ የሚመጥን አዲስ አመራር፣ አዲስ ሀሳብ፣ አዲስ አካሄድ አሰራር ተቋም ባህል መፍጠር ያስፈልጋል ካልሆነ የለውጥ ፍላጎቱ ጣራ ይነካ ነው የለውጥ ፍላጎቱ ደግሞ የጥቂቶች አይደለም የብዙሃኑ ነው ይሄ በራሱ ጎርፍ ነው ይድጥሻል እንዳትዳጭ እንዳትለወጭ በለውጡ እንዳትለወጭ ከፈለግሽ ለውጡን ተቀብለሽ የህዝቡን ችግር እና ለውጡን ወደ ፍሬ ማብቃት የህሊና ጉዳይ ነው ለማን ለባዕድ ለራሱ ለለውጥ አመራሮቹ ለራሳቸው በዚህ ሂደት ብአዴን አለው ወይ? የለውጥ አመራር ተተኪ አመራር አለው ወይ? አፍርቷል ወይ? ስትች ይሄ እንደ ሀገር ችግር ነው። የአመራር ፑላችን ስታይ ከታሪካዊ ሂደታችንም የጎበዝ አለቃ ኃይል ያለው አጋጣሚውን የተጠቀመ ስልጣን የሚይዝበት እንጂ በታክቲክ በስትራቴጂ በአደራጃጀት ተመርቶ ሰላማዊ የስልጣን ሽግግር የሚደረግበት የሚተካካበት ሂደት ፈጽሞ የለም። ባትይም የሳሰ ነው ከታሪካችንም አንጻር ነገር ግን አንዱ ለውጥ ይመልሰዋል ብዬ የማስበውና ና የህዝቡን ፍላጎት አመራር ብቻ አይደለ የሚፈልገው ተተኪ አመራር ነው። ዛሬ የሚመሩትን ብቻ ሳይሆን ነገ የሚመሩትንም ጭምር ነው። ስለዚህ እኔ በብአዴን ውስጥ ያሉ የለውጥ አመራሮች ይህንን በሚመጥን ሁኔታ የአማራ ህዝብ እንደ ህዝብም ኢትዮጵያም እንደ ህዝብ የመሪ ችግር አልነበረባትም፣ አይኖርባትም ወላድ በድባብ ትሄድ እንጂ ብዙ መሪዎች አሉ አሁን እነዛም በመምራት ፈልጎ ወደፊት የማምጣትና ያለማምጣት ጉዳይ ነው። እንግዲህ እያላችሁ ያላችሁት ከሰው ለውጥ ይልቅ ተቋማዊ ለውጥ ማድረግ አለበት ነው። እንዴት ነው አዲስ መዋቅርስ የሚፈጠረው? በተለይ እንግዲህ አቶችቹ ሀያ ሰባት ዓመት በድርጅቱ ቆይተዋል። ምን ምን ክፍተቶች አሉት በእርሶ እይታ? ጠንካራ ተቋማት መኖር መቻል አለባቸው። ጠንካራ ተቋማት ካሉ ግለሰቦች ቢያበላሹም ሲስተሙ፣ መዋቅሩ ራሱ ያስተካክለዋል። አሁን ከዚህ አኳያ ማስተካከል ያለበት የመንግስት መዋቅሩና የድርጅቱን መዋቅር መለየት መቻል አለበት። ተቀላቅሏል። አሁን የትነው ድርጅት የትነው መንግስት የምትይው ነገር አለየለትም። እሱን ግልጽ የሆነ ደንበር ማበጀት መቻል አለበት። በየአካባቢው የድርጅት መዋቅር የራሱን የፓርቲውን አላማ የሚያስኬድበትን ነገር መቀየስ መቻል አለበት። ሁለተኛ መንግስታዊ መዋቅሩ፣ እነዚህ ለህግ የበላይነት የሚገዙ በሀገሪቱ ህገ መንግስት፣ በክልሉ ህገ መንግስት የሚገነቡ ተቋማት መሆን መቻል አለባቸው። ከዚያም በላይ ተቋማዊ ግንባታ የሚያተኩረው የሰው ሀይሉ ላይ ነው። አሁን የባዕድ ትልልቅ ፈተናና ችግር የሚሆነው በዚህ መልኩ የመገንባቱ ነገር በጣም ደካማ ነው። ተቋምም ከፈጠርሽ በኋላ ያን ተቋም ራን የሚያደርገው የሚያንቀሳቅሰው ብቃት ያለው የተማረ ችሎታ ያለው ችሎታ ያለው ብቻ ሳይሆን ተደማጭነት ያለው ሀይል ማፍራት ላይ ልዩ ትኩረት መስጠት መቻል አለበት። አቶ ደሳለኝስ፣ አሁን ያሉትን ተቋማዊ አሰራሮች፣ ፖሊሲዎች እስከ ህገ መንግስቱ ድረስ የመቀየር ጥያቄ ነው። አሰራር የመቀየር ጉዳይ፣ የፖለቲካ አተያይ የመቀየር ጉዳይ ነው። ግን ይህን ስታደርጊ አመራር ያስፈልግሻል። ለዛም የሚመጥን አመራር ማዘጋጀት አለብን። ይሄ ደግሞ አለ ነው፣ ህዝባዊ መሪ፣ ስኬታማ መሪ የሚፈጥር ተቋም አሰራር የመፍጠር ጉዳይ ነው። በመጨረሻ ማለት የምትፈልጉት ነገር ምንድን ነው? በአዴን ከአማራ ህዝብ ጋር የመቀጠል ያለመቀጠል እድሉ በዚህ ጉባኤ የሚወሰን ይመስለኛል። ሌን ጨምሮ አብዛኛው ሰው ህልም አለው በአዴን እውነተኛ የአማራ ህዝብ ሆኖ ይወጣል፣ ይቀየራል ለዚህም ከጎኑ እንሆናለን የሚለው ብዙ ነው። ይሄም የሆነው ግን አንድ እርምጃ ካየነው ሰው እንደተለመደው አድበስብሶ እንዲህ ብዬ አልፋለሁ የሚል ከሆነ በአዴን የራሱን እድሜ ያሳጥረዋል የሚል ግምት ነው ያለኝ። ይህን ደግሞ እንዲያደርግ አንመኝም። እሱም ያደርጋል ብዬ ላስብ። ሌላው ወጣቶቹ በአዴን አባላትም መረጋጋት ያስፈልጋል። በለውጥ ጊዜ በአንድ ወቅት እየበረደ የሚሄዱ ቢሆንም መረጋጋት ያስፈልጋል። ጉዳዮቹን በጽሞና መከታተል ያስፈልጋል። እንዲሁ የተፈለገው መቶ ፐርሰንት በአንድ ይገኛል ብሎ መጠበቅ አያስፈልግም። በአዴንም ሰው ነው፣ በአዴንም ድርጅት ነው እና ህዝቡ ይህን ለውጥ በጥንቃቄ መምራት መቻል አለበት። ለአማራ ህዝብ በጣም ወሳኝ ጊዜ ነው። አስቴርን አመሰግናለሁኝ ለዝግጅቷ ተሳታፊዎቹንም አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን አሁን ወደ መጠናቀቁ ነው። አጠር አጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ47 ሳንቲም ነው። ዛሬ ምንዛሬው የባንክ መግዣ ዋጋ 27፣ ይቅርታ፣ የባንክ መሸጫ ዋጋ 28 ብር ከ02 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ነው ምንጩ። ዛሬ የወጣ ምንዛሬ ተመናው ኤንቢኢ ጂኦቪ ኢቲ ላይ 18 ምንዛሬዎችን ይዟል። ዩሮ 31 ብር ከ91 ሳንቲም እና የእንግሊዝ ፓውንድ 33 ብር ከ72 ሳንቲም ነው። የወርቅ ዋጋ 99.96 ጥራት ያለው 24 ካራት በግራም 1117 ብር ከ24 ሳንቲም ነው። እንደዚሁም የነዳጅ ዋጋ ዛሬ 68 ዶላር ከ87 ሳንቲም ነው በርሜሉ። በኢትዮጵያ ሚቴሮሎጂ ኤጀንሲ ትንበያ መሠረት ነገ ረቡዕ ነሐሴ 23 2010 ዓ.ም አዲስ አበባ ዝናባማ እንደምትሆን ነው ትንበያው የሚያሳየው። ከፍተኛ ሙቀቷ 12 22፣ ዝቅተኛው 12 ዲግሪ ሴልሺየስ ነው። ብዙ የሀገሪቱ አካባቢዎች እርጥበት አላቸው። ሜትሮሎጂ ኤጀንሲ ኢትዮሜት ዶት ጂኦቪ ዶት ኢቲ ላይ ከ23 የተለያዩ አካባቢዎች የተገኘ መረጃንም ይዟል። ወደዛ እንድትገቡ ጋብዛለሁ። ከአለማየሁ እሸቴ ጋር እስከ ዝግጅታችን ፍጻሜ ድረስ ተዋችኋለሁኝ። የፕሮግራሙ ፕሮዲውሰር ብራን ኃይሉ ነች። እንደዚሁም ዝግጅቱን የመራው ቴክኒሻኑ ኦድሬስ ሬጂስ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ስናስተናግዳችሁ ያመሸ ነው። አዲሱ አበበና ሰሎሞን አባተንን ጤና ይስጥልን። wet de du kwai fe kiri koo yip pidi kiri